በቅርቡ የተሾሙት የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዛታን ሚሊሲክ ዛሬ ሰኞ መስከረም 13 2017 በአዲስ አበባ ለጋዜጠኞች በሰጡት መግለጫ በኢትዮጵያ ያለው የጸጥታ ችግር ለድርጅቱ የሰብአዊ እርዳታ አቅርቦትና ስርጭት ትልቅ ፈተና መደቀኑን ተናግረዋል። በዚሁ የጸጥታ ችግር ምክንያትም ባለፈው ዓመት የረድኤት ሰራተኞች መገደላቸውንና መታገታቸውንም ገልጸዋል። Amhara region is hindering our deliveries. በተለይም በአማራ ክልል እየጨመረ የመጣው የጸጥታ ችግር የእርዳታ አቅርቦት ሥራዎችን እያስተጓጎለ ይገኛል። የዓለም ምግብ ፕሮግራም የኢትዮጵያ የእርዳታ አቅርቦት ተግባራት የአደጋ ስጋት የተደቀነባቸው ሲሆን ባለፈው ዓመት ስምንት የረዴት ሰራተኞች ተገድለዋል። ሀያ ሰራተኞች ደግሞ ታግተዋል። የዓለም ምግብ ፕሮግራም ለረዴት ሰራተኞች ደህንነት ቅድሚያ ስለሚሰጥ በሰራተኞቹ ላይ የሚደርሱ አደጋዎችን ለመቀነስ ከአጋሮቻችን ጋር እየሠራ እንገኛለን። ሁሉም አካላት የንጹሃን ሰዎችና የእርዳታ ሰራተኞች ደህንነት ማረጋገጥ አለባቸው። የድርጅቱ የኢትዮጵያ ተወካይ ባለፈው ዓመት ታገቱ ስላሏቸው ሀያ የረድኤት ሰራተኞች ጉዳይ የተናገሩት ዝርዝር ነገር የለም። የጸጥታ ችግር በደቀነው ፈተና ውስጥ ሆኖም ግን የዓለም ምግብ ፕሮግራም ዘጠና ከመቶ ለሚሆኑ ተረጂዎች ሰብአዊ እርዳታ ማድረስ መቻሉን ኃላፊው አስታውቀዋል። ባለፈው ወር ብቻ በአማራ፣ በትግራይ፣ በአፋርና በሶማሌ ክልሎች ለሚገኙ አስቸኳይ የምግብ እርዳታ ለሚያስፈልጋቸው 3.6 ሚሊዮን ተረጂዎች እርዳታ ማሰራጨቱን ጨምረው ገልጸዋል። ሆኖም በገንዘብ እጥረት ምክንያት በአሁኑ ወቅት አስቸኳይ እርዳታ የሚሹ 6 ሚሊዮን ሰዎች እርዳታ እያገኙ እንዳልሆኑ አስረድተዋል። የዓለም ምግብ ፕሮግራም ባጋጠመው የገንዘብ እጥረት የተነሳም እርዳታ ከሚያስፈልጋቸው ተፈናቃዮችና ስደተኞች ውስጥ ስልሳ ከመቶ የሚሆኑትን ብቻ መርዳት መቻሉን አመልክተዋል። ከዚህም በኋላ የእርዳታ ፈላጊዎች ቁጥር እየጨመረ ሊሄድ እንደሚችል ስጋታቸውን ገልጸዋል። አሁን ካሉት የከፋ የምግብ እጥረት ካጋጠማቸው አስር ሚሊዮን ሰዎች በተጨማሪ እያንዣበበ ያለው የደርቅ ሁኔታም በተለይ በደቡብና ደቡብ ምስራቅ አካባቢዎች ችግሩን ሊያባብሰው ይችላል። በዚህ የተነሳ ወደ 8.6 ሚሊዮን የሚገመቱ ሰዎች ለከፋ የድርቅ ሁኔታ ሊጋለጡ እንደሚችሉ ተተንቢዋል። ከነዚህ ውስጥ አብዛኞቹ ቤተሰቦች ደግሞ ባለፈው ጊዜ ከነበረው ድርቅ ገና ያላገገሙ ናቸው። የዓለም ምግብ ፕሮግራም በኢትዮጵያ የምግብ እጥረት የሚያስፈልጋቸውን ሰዎች ለመርዳት እስከ መጪው የካቲት ወር ድረስ 341 ሚሊዮን ዶላር እንደሚያስፈልገውም ኃላፊው ጨምረው ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ